Voice of America. አስራ ሁለተኛው የአማራ ዴሞክራሲያዊ ፓርቲ አዴፓ ድርጅታዊ ጉባኤ ላይ የተደረገው የማዕከላዊ ኮሚቴ አባላት ምርጫ ፍጹም ዲሞክራሲያዊ እንደነበር በድምፅና ያለ ድምፅ የተሳተፉ ጉባኤተኞች ገለጹ። ተመራጭ የኮሚቴ አባላትም ወደፊት ሊገጥማቸው የሚችለውን ጥሩና መጥፎ አጋጣሚዎችን አስተያየት ሰጪዎች ሰንዝረዋል። አስቴር ምስጋናው ዝርዝራላት። ኮሎኔል ደመቀ ዘውዴ የወልቃየት ማንነት አጠያቂ ኮሚቴ ሰብሳቢ ናቸው። በአስራ ሁለተኛው የአማራ ዲሞክራሲያዊ ፓርቲ ጉባኤ ላይ ተሳታፊ ነበሩ። መድረኩ እንዴት ነበር አልኳቸው። መድረኩ በጣም እጅግ ከጠበቅ ነው በላይ ነው ስለች ዲሞክራቲክ ነው። በጣም አስተዋይ ህዝብ ተካፋይ ነበረ የሚያቀርበው ሀሳብም ከስሜት ነጻ የሆነ በጣም ከጠባብነት ነጻ የሆነ አማራዊ የሆነ አተሳሰብ ያለው በዚህ ክልል የምንኖረው ህዝብ መብት የሚያረጋግጥ አመለካከት ሀሳቦች ሲራመዱ ነበሩ እና መጨረሻውም የተሻለ ነገር ውጤትም አይተናል። እጅግ የተሻለ አቅም ያላቸው ናቸው። ይሄን ለምን ከምሁራኖች አሉ፣ ከወጣቶች አሉ፣ ከሴቶች አሉ ከነበሩ ማዕከላዊ ኮሚቴ ነባሮችም ያካተተ ነው እና እነዚህ ደግሞ ብቻ ጾታዊና እድሜን ብቻ ሳይሆን ብቃት ማዕከል አድርጎ ያካተተ ነው። የተሻለ ውጤት ይኖረዋል፣ ስራ መስራት ይችላሉ። ይሄን ማሰብ ሌላው አስተያየት የሰጡት የኢህአዴግ ስራ አስፈጻሚ አባል ሆነው የተመረጡት ዶክተር አምባቸው መኮንን ናቸው። ድርጅቱ ፍጹም ለውጥ በሚፈልጉ ኃይሎች እየተሞላ መጥቷል። መድረኩም እንዳያችሁት የሚወደውን አፕሪሼት አድርጎ የሚጠላውን ደግሞ በካርዱን በንብጹ ባያችሁት መንገድ ያጠናቀቀ ጉባኤ ነው የነበረውና እንጂ ከዚህ በላይ እንዴት አይነት ድርጅት መፍጠር እንዳለብን አላውቅም። ለጊዜው አሁን ባለው ሁኔታ በእጅ ወሳኝ ነው። በሂደት ደግሞ በተግባር እየተለካ እናየዋለን። ያው ሲመቸን እንቀጥልበታለን። ሳይመቸን ደግሞ ያው ጉልበትና አቅም እየፈጠርን በሌላ መንገድ ደግሞ እንሄዳለን። ፍትሐዊና ዴሞክራሲያዊ ነው በተባለው ምርጫ የተመረጡ አዲሶቹ አመራሮች ጥሩም መጥፎ አጋጣሚዎች ከፊታቸው እንዳለ ኮሎኔል ደመቀ ይናገራሉ። ይህን ሕዝብ በትክክለኛ ከመሩት እጅግ ብዙ አጋዥ ያላቸው ነው። ከህፃን እስከ አዛውንት፣ ከሴት እስከ ወንድ ከጎናቸው ሊቆም ይችላል የአማራ ሕዝብ እና ይህን ትልቅ አቅም ነው። ይህን ሊጠቀሙበት ከቻሉ ሊገጥማቸው የሚችለው ችግር አሁን ከወሰን ጋር ከማንነት ጥያቄ ጋር ይህንን ጉዳይ በአቋም ጠንክረው ካልያዙት፣ አሁን ተቀብለውታል እንደ ድርጅት። ጥያቄው፣ የማንነት ጥያቄውም፣ የወሰን ጥያቄው የመላ አማራ ጥያቄ ስለሆነ የመላ ድርጅቱ ጥያቄ እንደሆነ በአቋም በጉባኤ ተወስኗል። እሱን ለማስተግበር እነሱ አንድ አቋም ከያዙ ህዝቡ ከጎናቸው ይሆናል የሚኖረው። ችግር ካለ ደግሞ ከህዝብ ጋር ሆኖ ሊፈቱት ይችላሉ ብዬ ነው የማስበው። አቶ ቹቹ አለባቸው ሌላው አስተያየት ሰጭ ናቸው። በአዲሶቹ አመራሮች ላይ ተስፋና ስጋታቸውን እንዲህ ነበር ያስቀመጡት። ድርጅቱ ከተጠቀመበት ህዝቡ አይኑን ተክሎበታል። እንዲህ አይነት የሚጨነቅ ህዝብ ማግኘት ደግሞ በራሱ ይጸጋል። ይሄ ትልቁ የብአዴን ተስፋን የሚል እምነት አለኝ። በአመራርም ቢሆን በጣም በብዙ መልኩ የተሻለ አመራር አሁን አግኝቷል ቢያንስ ሰው የሚሰማቸው የማይጠላቸው ቢያንስ አይምጡብን የማይላቸው እነዚህ እነዚህን ስላደረገ አዲስ አመራር ዝሙ መምጣት ህዝቡም ለሱ ያለው አመለካከት እየጨመረ መምጣቱ ይህ በጣም ትልቅ ጸጋ ነው። ለባህዴን የጥሩ ጥሩ ነገር ነው። ነገ ህዝብን ለማንቀሳቀስ ወደ ተግባር ለመግባት ትልቅ ጉልበት ይሆነዋል ለባህዴን። ከዛ በላይ ግን ፈተና ይታየኛል። የባህዴን ውስጥ አሁን በቀጣይ አንዱ የመጀመሪያው ፈተና የሚሆነው የባህዴን ምክንያቱ ያልቅበታል ከአሁን በኋላ እስካሁን የነሰሚ ብዛም እንዲያደረገን ህወሀት ነው። ውሃት ለበረከት ብዙ ምክንያቶች ነበሩ። አሁን አለቀ። አሁን ምንም ማመከኘት አይቻልም። እንግዲህ ይሄን የአማራ ክልል አዳኑ ግድልው ነው ከሌ እንዲያደረገኝ ህወሀት እንዲህ ብሎ የሌላ ሰው አመራር መጥቶ እየመራኝ የሚለው አጀንዳ አለቀ። ይሄ ድርጅቱን በከፍተኛ ደረጃ ያገልጠዋል። ለህዝቡ ሌላው ከባድ ፈተና የሚሆነው የህዝቡ ጥያቄዎች እስካሁን አልተነኩም። የአማራ ህዝብ ጥያቄዎች ደግሞ ቀላል አይደሉም። የሞቀላል አይደለም የማንነት ጥያቄ አለ የኢትዮ ሱዳን ድንበር ጉዳይ አለ በጣም ተወሳስቧል አስቸጋሪ ነው እንደ የመልካም አስተዳደሩ የልማቱ የምኑታዩና እነዚህ ወሳኝ ወሳኝ ጥያቄዎች እንዲሁ በቀላል ይፈቷል እዛ በላይ አሁን የመጣው አመራር አብዛኛው ሰው እነዚያን መላቀቅ እንጂ የጠላቸውን ሰዎች ወደዚህ የመጡት ሰዎች እስ ይሄን ለመሸከም ያህል ብቁ ይሆናሉ በእርግጥ እርሾ አለው የተሻሉ ልጆችም ገብተዋል በዚህ በኩልም የሚመጣ ክፍተት ነው። አዲስ አበባ ከፍተኛ ነዋሪ የአማራ ሕዝብ ነው። በዚህ በኩል ጥቅም አለኝ የሚል ጥያቄ አለው። አማራ ይህን ጥቅሙን እንዲያስከብርለት የአማራ ሕዝብ ይፈልጋል አዲስ አበባ ላይ። አዲስ አበባ የማንም አይደለችም፣ በእኛ እምነት የመላ ኢትዮጵያ ሕዝብ ናት። ግን የኔ የሚል አካል ከመጣ አማራ ወደ ስራው መግባቱ አይቀርም፣ ጥያቄ ማንሳት አይቀርም። ይህንን አስተካክሎ የመሄድ ጉዳይ የባዕዴን ፈተና ነው እና የባዕዴን ፈተናው ብዙ ነው። በማዕከላዊ ኮሚቴ አባልነት ከተመረጡት ውስጥ ባለፉት ጊዜያት በድርጅቱ ውስጥ በሚያደርጉት የውስጥ ትግል የልማት አደናቃፊ ናቸው ተብለው ተባረውና ታስረው የነበሩት ብርጋዴር ጄኔራል አሳምነው ጽጌ፣ አቶ መላኩ ፈንታ፣ አቶ ሻምበል ከበደ፣ አቶ ግዛት አብዬና አቶ ዮሐንስ ቧያለው ይገኙበታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር